You're with SBS Radio. Find more great stories in your language at sbs.com.au. Waktawi, <laughs> good night. Y Australia miketle tena halafi coronavirus min albatum yalaktbat maklat. ሊያዳግት እንደሚችል ገለጡ። ምንም እንኳ ተመራማሪዎች በመላው ዓለም ለቫይረሱ መከላከያ ክትባት ለመስራት ጥድፊያ ላይ ቢገኝም፣ ዶክተር ፖል ኬሊ ግና ክትባቱን ግብር ላይ ለመዋል ቢያንስ 18 ወራት እንደሚፈጅ ተናግረዋል። ምክትል የጤና ኃላፊው የኮሮና ቫይረስ መስፋፋትን የመከላከያ ክትባትን የመፈብረክ ሂደቱ አዋኪ እንደሆነ ሲገልጡ Vaccines for coronaviruses are not easy. Um, in fact, up to now, we've never had a successful vaccine against uh, a coronavirus. So this is ለኮሮናቫይረስ ክትባት እንዲህ ቀላል አይደለም። እንደ እውነቱ ከሆነ እስካሁን ድረስ ኮሮናቫይረስን የሚቋቋም ስኬታማ ክትባት ከቶንም አላገኘንም። እናም አሁንም ያለው ሁኔታ የሙከራ ጊዜ ነው። ምን ያህል ጊዜ ይፈጃል? ምናልባትም ከ1 እስከ 18 ወራት ይጠይቃል ብለዋል። ይህ በእንዲህ እንዳለም የቪክቶሪያ መንግሥት በኮሮና ቫይረስ ሳቢያ ከፍተኛ ክብካቤ ኢንቴንሲቭ ኬር ለሚያሻቸው ህሙማን መገልገያ አልጋዎችን ቁጥር ከፍ ለማድረግ 1.3 ቢሊዮን ዶላርስ መድቧል። ተጨማሪ የጤና ክብካቤ በጀቱ አሁን ቪክቶሪያ ያላትን 500 የከፍተኛ ክብካቤ መስጫ አልጋዎች ቁጥር ወደ 4500 ከፍ ያደርገዋል። የቪክቶሪያ ፕሪምየር ዳንኤል አንድሩስ ይህንኑ ተከትሎ ቪክቶሪያውያን አካላዊ ርቀታቸውን ጠብቀው እንዲቆዩ አስፈላጊ ላልሆኑ ጉዳዮችም ከቤት እንዳይወጡ ማሳሰቢያቸውን ሲሰጡ መውጣት ከሌለበት አይውጡ። ቁልፍ መልእክቱ ያ ነው። ቀላል አይሆንም። የትኛው ሕግ የትኛው ሕግ እንዳልሆነ ክርክሮችና ውይይቶች እንዳሉ አውቃለሁ። የራሳችሁን ማለፊያ እሳቤ ተጠቀሙ። ማድረግ የሌለባችሁን አታድርጉ። ቤት ውስጥ መሆን ካለባችሁ ቤት ውስጡ ነው። ይህ በእውነቱ ቀላል መልእክት ነው። ትናንሽ ነገሮችም ቢሆኑ በጤና አሰራር ላይና በቫይረሱ ሳቢያ ለልፈተ ሕይወት የሚደረጉትን ሰዎች በመታደጉ በኩል ግና ግዙፍ ለውጥ ያመጣሉ፣ በማለት ከቤት መውጣት ከሌለቦ አይውጡ የሚለውን የኮሮና ቫይረስ ቅድመ መከላከል ምክረ ሐሳብ አጉልተው ግንዛቤ ለማስጨበጥ ጥረዋል። የኒው ሳውዝ ዌልስ ፕሪምየር ግላዲስ በርጂክሊያንም በበኩላቸው ሰዎች የቫይረሱን በፍጥነት የመዛመት አቅም ልብ ብለው ቀደም ሲል የነበረውን ለቀቅ ያለ የአድኗኗር ልማዶች ከሁኔታው ጋር በሚሄድ መልኩ እንዲለውጡ አሳስበዋል። የኩዊንስላንድ ፕሪምየር አንስቴዥያ ፓለሽም የኩዊንስላንድ ነዋሪዎች በዕድሜ የገፉ ሰዎችን በተቻላቸው መጠን እንዲታደጉ ጠይቀዋል። ስለ ኮሮና ቫይረስ በቋንቋው ተጨማሪ መረጃን የሚሹ ከሆነ ኤስቢኤስ ዶት ኮም ዶት ኤዩ ኮሮና ቫይረስ ድረገጻችንን ይጎብኙ።